በደቡብ ጎንደር ዞን የሶስት ወረዳ ነዋሪዎች በጎርፍ መከበባቸው ተገለጸ። በደቡብ ጎንደር ዞን ሶስት ወረዳዎች ከባድ ዝናብ መጣሉን ተከትሎ በሺዎች የሚቆጠሩ ሰዎች በጎርፍ መከበባቸውን የገለጹ ነዋሪዎችና የአካባቢው ባለስልጣናት ከ15 ሺህ በላይ ነዋሪዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው አመልክተዋል። የፎገራና የሊቦ ከምከም ወረዳና መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ባለሙያዎች ዛሬ ረቡዕ ለአሜሪካ ድምጽ ሲናገሩ በሁለቱ ወረዳዎች በተለይ ከአስራ ሁለት በላይ የሚሆኑ ቀበሌዎች በጎርፍ መከበባቸውን አስታውቀዋል። በቀበሌዎች ያሉት ስድስት ትምህርት ቤቶችና ሁለት የእምነት ተቋማት በጎርፉ ጉዳት እንደደረሰባቸው የተናገሩ ባለሙያዎቹ በ3.7 ሄክታር መሬት ላይ የነበረ ማሳ ወድሟል። በርካታ የቤት እንስሳትም በጎርፍ ተወስደዋል ብለዋል። የደቡብ ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው ለአደጋ የተጋለጡ ሰዎችን ወደ ሌላ ስፍራ ለመውሰድ በአካባቢው ያለው የጸጥታ ችግርና የበጀት እጥረት እንቅፋት እንደሆነባቸው ተናግረዋል። ኃላፊው ችግሩ ከመከሰቱ በፊት ሰኔ ወር ላይ ለሚመለከታቸው የፌዴራልና የክልል አስተዳደር አካላት ብናሳውቅም እስካሁን ምላሽ ማግኘት አልቻልንም ብለዋል። አስቴር ምስጋናው ዝርዝራላት በአማራ ክልል በደቡብ ጎንደር ዞን በተለይ በፎገራና በሊቦ ከምክም ወረዳዎች ውስጥ ባሉ አስራ ሁለት ቀበሌዎች በጣለው ከመደበኛ በላይ ዝናብ በሺዎች የሚቆጠሩ ሰዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው የአካባቢው ባለስልጣናት አስታወቁ። የሊቦ ከምክም ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ባለሙያ አቶ ወንደሰን አርያ ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት በወረዳው ካሉት አስራ ሶስት ቀበሌዎች ውስጥ ስድስቱ በከፍተኛ ሁኔታ በጎርፍ ተጠለቅለቀ በዚህም በሰው በእንስሳ እና በሰብል ላይ ጉዳት መድረሱን አመልክተዋል። ሳምንት ከፍተኛ የሆነ መጠን ያለው ጎርፍ በስድስት ቀበሌዎች ላይ ጉዳት አድርሰዋል። ጥባጋ፣ ባምቢኮ፣ ገንደዋ፣ ካርጤዛን በሚባሉ ቀበሌዎች ላይ ማለት ነው። ከሶስት ሺ ሁለት መቶ ስድስት የሚሆኑ አባወራዎች ቤታቸው ውሃው ገብቶ አለኝ አጠቃላይ አስራ ሶስት ሺ ሰባት መቶ ዘጠኝ ቤተሰብ ይሆናሉ፣ በዚህ ጉዳት ተጎጂ የሆኑት ማለት ነው። በሶስት ሺ ሰባት መቶ አስራ ዘጠኝ ሄክታር መሬት ደግሞ ማሳው የተጎዳ ማለት ነው፣ በሩዝ ማሳ የተሸፈነ ነበር። ስድስት ትምህርት ቤቶች በውሃ ሙሉ በሙሉ ውሃ ገብቶባቸዋል። ትምህርት ቤቶቹ ላይ ሁለት ቤተ ክርስቲያናት፣ የዳልጋ ከብት በግና ፍየል ወደ ሀያ አምስት የዳልጋ ከብትም ወደ አስራ አምስት ዶሮ፣ ከሰባት መቶ በላይ ዶሮ፣ አራት መቶ ቀፎ በላይ ጉዳት ደርሷል ማለት ነው። ይህ ይመስላል እስካሁን ያለው ጉዳት። በሰው ህይወት ላይ እየደረሰ የለም። ወደ አስራ ሶስት ሺ የሚሆን ሰው እናወጣለን። ጀልባዎች ያስፈልጋሉ። የጀልባ አቅርቦቱ አልቀረበልንም እስካሁን ድረስ። ሌላው የፎገራ ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ ባለሙያ የሆኑት አቶ ቻሌ ጌትነት በወረዳው ደረሰ ያሉትን ጉዳት ለአሜሪካ ድምጽ አብራርተዋል። ዘጠኝ ቀበሌዎች በጎርፍ ተጠቂ ናቸው ብለን ለይተናል። ስድስቱ ቀበሌ በተለይ ሙሉ በሙሉ ተጠቂ ነው። ሶስቱ ቀበሌ ደግሞ በከፊል ነው። ወደ ሀያ ሶስት ሺህ አካባቢ ማህበረሰብ ነው ቤታቸው አካባቢ በወንዝ ተከብቧል። በጣም አደጋ ላይ ናቸው። እስካሁን የለየ ነው። ወደ ሁለት ሺ አካባቢ ማህበረሰብ የቤቱ ዙሪያ አጠቃላይ በጎርፍ እየተጥለቀለቀ ይገኛል ማለት ነው። እነዚህን አሁን የተጥለቀለቁ ሰዎችን ወደ ደረቃማ አካባቢ አውጥቶ ኬንዳ የኬንዳ ዝግጅት ጀልባ፣ እነዚህ ሰዎች ለማውጣት የጀልባ ትራንስፖርት አገልግሎት ያስፈልጋል። የኢትዮጵያ ሜትዮሮሎጂ ኢንስቲትዩት ባለፈው ሳምንት ቅዳሜ ሀምሌ ሀያ ዘጠኝ ቀን ሁለት ሺ አስራ ስድስት አመተ ምረት በወጣው መግለጫ በቀጣይ ሁለት ወራት ከመደበኛ በላይ የዝናብ መጠን እንደሚጥል በአመለ የተመለከተበት ትንበያ ከዘረዘራቸው ውስጥ የአማራ ክልል አካባቢዎች ይገኙበታል። በዚህም ቅጽበታዊ ጎርፍ፣ የመሬት መንሸራተትና የአነስተኛ ግድቦች ከመጠን ያለፈ መሙላት ሊከሰት ይችላል ብለዋል ኢንስቲትዩቱ። የአሜሪካ ድምጽ ያነጋገራቸው የየወረዳ አርሶ አደሮችም በጎርፍ ውሃው እንደተከበቡ መሆናቸውን ገልጸው ልጆቻቸውን ቆጥ ላይ ሰቅለው ውለው እንደሚያድሩ ተናግረዋል። በሊቦ ከምክም ወረዳ በጥባጋ ቀበሌ አርጋብስ ጎጥ ነዋሪ መሆናቸውን የነገሩን አርሶ አደራ ይጠገባዳነ በጎርፉ ሰብላቸውንና የ የቤት እንስሶቻቸውን ማጣታቸውን ገልጸዋል። ከሳም አልቋል፣ ንብረትም ወድሟል። በግብቻ ወደ አንድ ሺህ አካባቢ የቀንድ ከብት አንድ አስር የሚሆን ሚሆን ዛበሬ ጋማ ከብትም አለ፣ በቁጥር ያላስኩተኝ ዛበሬም፣ ደግሞ ቀፎ ምዷን፣ ዶሮ ምናምን፣ የቤት እቃም ደግሞ በሙሉ ውሃ ስለገባበት ከውስጥ እንዳለ ብዙህልም እንዳለ ወድሟል። ደረብ ግድቡ ላይ እየተጠራቀመ ዛሬ ላይ ስለሚለቀቅ ላስቸገረን፣ ቀነስልን እና ጀልባ ተሰቶናል። በጀልባ ላይ ያሉት ከተማ የሚወጡበትን ምናምን ጀርባ ነገር በፎገራ ወረዳ አባ ኮኪት ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ጌታቸው ጌታቸው ምትኩም ንብረቶቻቸው በጎርፍ መወሰዱንና ልጆቻቸውን በስጋት ውስጥ መሆናቸውን አመልክተዋል። ያለንበት በጣም ከባድ ነው። አናቶች ራሱ በአልጋ ላይ ነው ያሉ ቆጥ ነገር ነው እንጂ ሰርተን ቆጥ አጣ ምድር ከፍታ ያለው አልጋ ነገር ከዛ ላይ ነው ያስቀመጥናቸው። የአዝመራ አይነት እንኳን የለም አሁን እኔ ለራሴ ተመገን ያልኩት ብዙ ነገሮች በልቶብኛል፣ ግን ልጆችና ባለቤቴ ደህና በመሆናቸው እኔ ተመዝጀና ያልኩት በቃ በጥቅሉ ማለት ነው። ያነጋገር ናቸው። አርሶ አደሮች በሙሉ መንግስት ከአካባቢው እንዲያወጣቸው ና አስተማማኝ ጸጥታ ባለበት ጊዜያዊ ስፍራ እንዲያቆያቸው እንዲሁም በአካባቢው ያሉት የርብና ጉማራ ወንዞች እንዲገደቡላቸው ጠይቀዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው በጎርፍ የተከበቡ ሰዎችን ለማውጣት አስፈላጊውን ድጋፍ ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደፈጠረባቸው ገልጸው ከወር በፊት ለክልሉ አስተዳደርና ል ፌዴራል መንግስቱ የበጀትና የጸጥታ ኃይል ገዛ መጠየቃቸውን አውስተው ምላሽ ግን አለማግኘታቸውን ተናግረዋል። በደቡብ ጎንደር ሶስት ወረዳዎች ላይ የዚህ የክረምት የጎርፍ ተጠቂ ወረዳዎች ናቸው፤ ሊቦ ከምከምና ፎገራ እና ደራ። በእነዚህ ወረዳዎች ውስጥ ሀያ ሶስት ቀበሌዎች በተለይ ሁለት ወረዳዎች ላይ ክሪቲካል የሆነ የጎርፍ መጠለቅለቅ ተከስቷል። አሁን እያጋጠመን ነው ግን እየሰራ ያለ እያጋጠመ ነው ያለ እኛ በርንበት ልክ የክልሉ መንግስትና የፌዴራል መንግስት እየሄደለን የሚል ነው በእኛ በኩል ያለና ከሰኔ ሀያ ስምንት ጀምረን ለዚህ የሚያስፈልጉ በጀቶች ልከናል። ምላሽ አልተሰጠም። አንዱ ምንድን ነው የዚ አካባቢ ስራዎች ስሰራ ጸጥታ ችግር ስላለ የጸጥታን እንዲመደብ እንፈልጋለን። ሁለተኛ በጀት ያስፈልጋል ማለት ነው። ሶስተኛው ደረጃ ደግሞ የሚወጡ ሰዎች የእርዳታ ህል ያስፈልጋቸዋል። ይህን የሚሆነውን አቅደን ልከናል። ለክልሉ አደጋ መከላከል ለክልሉ ውሃ ቢሮ ልከናል። ይሄ የሚመለከተው ኮሚቴ የክልሉ ኮሚቴ ኦን ካልሆነ በእኛ በኩል የሚፈጸም የለም። አሁን አርሶ አደሮች ያነሱት ችግር የነሱ ችግር ችግር ሊሆን ይችላል ብለን እናስባለን። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው በታብል ስለ ጉዳዩ አንስተንላቸው ደቡብ ጎንደርን ጨምሮ በአማራ ክልል በተለያዩ አካባቢዎች ለሚከሰቱ የጎርፍ አደጋ ምላሽ ለመስጠት እንደተዘጋጁ ገልጸው ሰፊ ስራው የሚሰራው ግን በአካባቢው አስተዳደር ሲሆን ተጨማሪ ገዛዎች ሲያስፈልጉ ኮሚሽኑ ጣልቃ እንደሚገባ ጠቁመዋል። ለአካባቢው አስተዳደር የተሰጠውን የስራ ድርሻም ዘርዝረዋል። ኮሚሽነሩ ጀልባን በተመለከተ እኛ በፊትም እኮ ጀልባ ተሰጥቷቸዋል። ከኛ ሶስቱም ወረዳዎች አንዳንድ ጀልባ ነበር። ሁለቱ አበላሽተዋቸዋል። ለምሳሌ አንድ ወረዳ ጀልባ አለ፣ እኛ በፊት የተገዛላቸው። ከዚህ ውጭ እኛ ትናንትና ከጣና ተፋሰስ አንድ ጀልባ ትውስ ጠይቀናል፣ ሰጥተዋል። ባግባቡ መጠቀምቻሉ። እኛ እዛ ሄደን ይህን ማስጠቀም አንችልማው። ሌላው ተከራይተው ጀልባ መጠቀም ይችላሉ። ብር እኛ ዞን ለዞኑ እንከፍለዋለን መክፈል ይቻላል። እህልም መጠባበቂያ መስጠት እንችላለን ማለት ነው። የጸጥታ ችግር እጀባ ያስፈልገናል ሆኖ መስራት ያለብን ነው። ለምሳሌ ሆነን ሰው መግብ ታጅብ አልችልም። ዞን አስተዳደሩ ይህን መስራት ይችላል። ምክንያቱም ሰውን ማስወጣት ይችላሉ። ውለታ ፈጽመው እስካመጡ ድረስ አይደለም። እኛ ፌደራል ጭምር ይከፍላል። ይሄ ለምሳሌ አሁን በዚህ አመት ጎርፍ አሁን ለምሳሌ ደቡብ ጎንደር ብቻ አይደለም። ደቡብ ወንዶ፣ ሰሜን ሸዋ አለ። ይሄ ኦሮሞ ብሄረሰብ ይሆናለን። ለሁሉም ነው። ኦሮንቴሽን እና ምክንያቱም ቀድሞ ትንበያው ተነግሯል። እንዲህ አይነት ችግር እንደሚገጥመን ነው እየተነጋገርን ነው የመጣ ነው። ስለዚህ በሚፈጠረው የአካባቢው መንግስት ጎንና ወረዳ ይህን ሰርቶ ሲቸግረው እኛ መደገፍ ነው እንጂ አሁን እኛ አሁን ሬዲ እኮ ሬዲ ነን እህል አሁን እኛ አዘጋጅተናል። ይገጥመናል ብለን ይህንን የአካባቢው መንግስት የትል ዳርጎ ማስቀመጥ አለበት ሰዎች ያስቀምጥ አስፈላጊው እንደግፋለን። አሁን ትናንት ተነጋግረን ጀልባም ጭምር እኛ በምንችለው አቅም እንደግፋለን ብለን ቀድመን ቃል ገብተንላቸው ተከራይተው እንዲወስዱ ፌደራል መንግስትም እናታ ጠይቅ ያለው አደጋ ስጋ ተደግፋለው ችግር የለም ብሏል። ስለዚህ አሁን እዛ ጋ ያለውን ጠጠቃ ማኔጅ ማድረግ ከተቻለና ከሰሩ የመደጋገፍ ችግር በኛ በኩል የለም። በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች መካከል ዳግም በተቀሰቀሰው ግጭት የተሽከርካሪና የአገልግሎት ሰጪ ተቋማት ስራ ቁመው የነበረ ሲሆን ከተማው ወደ ሰላማዊ እንቅስቃሴ መመለሱን ትናንት ነዋሪዎችንና የከተማው አስተዳደርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።